አዲሱ የኢትዮጵያ ውጭ ጉዳይ ሚኒስትር የሀገሪቱ መንግስት ለሰብአዊ መብት ቅድሚያ እንደሚሰጥና የሰብአዊ መብት አያያዝን በተመለከተም ለውጭም ሆነ ለሀገር ውስጥ ዜጎች መንግስት ሙሉ ኃላፊነቱን እንደሚወስድ ለዲፕሎማቲክ ማህበረሰቡ ማስታወቃቸውን ገልጦ የአዲስ አበባው ዘጋቢያችን መለስካቸው አማብ አጠናቅረው ዘገባው ራሱን የሚያከብር ማንኛውም መንግስት ብሔራዊ ጥቅሙን አሳልፎ እንደማይሰጥና ወንጀለኞችን ለህግ ማቅረብም የውስጥ ጉዳይ ነው ሲሉ የተናገሩትን ጠቅሶ ተከታዩን አድርሶናል። በቅርቡ የሀገሪቱ የውጭ ጉዳይ ሚኒስትር ሆነው የተሾሙት ምክትል ጠቅላይ ሚኒስትር ደመቀ መኮንን በአሁኑ ጊዜ በትግራይ ብሔራዊ ክልል እየተከናወነ ነው ባሉት የህግ የማስከበር ስራ አንዳንድ መንግስታት ያላቸውን ስጋት በተመለከተ ለዲፕሎማቲኩና ለአጠቃላይ ዓለም አቀፉ ማህበረሰብ ገለጻ ማድረጋቸውን የሚኒስቴሩ ቃል አቀባይ ዲና ሙፍቲ ለጋዜጠኞች አስረዱ። በቃል አቀባዩ እንደተገለጸው በሀገሪቱ ያለውን ነባራዊ ሁኔታ በማስረዳትና በማብራራት ረገድ የሚከናወነው ስራ እንደሚቀጥልና ይህንንም ለዲፕሎማቲክ ማኅበረሰቡ ለማካፈል ጥረት እንደሚደረግ ገልጸዋል። በአሁኑ ወቅት በትግራይ የሚከናወነው ሰላምንና ህግን የማስከበር ሥራ አንዳንድ የመገናኛ ብዙሐን አካላት እንደሚሉት ዓላማው የተወሰነውን የኢትዮጵያ የህብረተሰብ ክፍል የማግለል አይደለም ብለዋል። በተጸራሪው የዘመቻው ኢላማ ሕገ ወጥ ሥራ የሠሩ ከሕግ ያፈነገጡ በሕግ የሚፈለጉ የተወሰኑ ሰዎች ናቸው ብለዋል። በዚህ ዘመቻ መሀል ለዜጎቻቸው ደህንነት ስጋት ላደረባቸው መንግስታትም ምክትል ጠቅላይ ሚኒስትሩ የሰጡትን ምላሽ አምባሳደር ዲና ሙፍቲ ለጋዜጠኞች አብራርተዋል። በዚህ ኦፕሬሽን ውስጥ ዜጎቻቸው ተጎቶ ከሆኑ ወይም ችግር ገጥሟቸው ከሆኑ እንዴት ከዚህ ችግር እንደሚወጡ ጥያቄ ሲያነሱ ነበር። ይህንንም በስፋት ማብራሪያ ሰጥቷል። የዜጎችን ደህንነት መጠበቅ የውጭ ዜጋም ሆነ የውስጥ ሀገር የኢትዮጵያ መንግስት ኃላፊነት እንደሆነ መንግስት ኃላፊነት እንደሚወስድ ከሚመለከታቸው ወገኖች ጋር የጠቃቀሷቸው ተቋማት አሉ አብሮ እየሰሩ መሆኑን የሰብአዊ መብት አያያዝን በተመለከተም ደግሞ የኢትዮጵያ መንግስት ከምንም በላይ ቅድሚያ እንደሚሰጠው በደንብ አስረድተዋል። እዚህም ላይ ተግባቦት የተፈጠረበት ሁኔታ ነው ያለው። ዲፕሎማቲክ ማህበረሰቡም የኢትዮጵያ ሰላም፣ ደህንነትና መረጋጋት ለአካባቢው ያለውን ጥቅምና ፋይዳ እንደሚረዳም አምባሳደር ዲና ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ